the የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን። እንደምናመሻችሁ አድማጮቻችን፣ የዛሬ አርብ ታሳስ 24 ቀን 2007 ዓ ም ስርጭታችን ይዤ ማስተናግዳችሁ አዳኔች ፍስሐየነኝ። በዛሬው ፕሮግራማችን የአፋር ክልል ገዥና ዋናው ተቃዋሚ ፓርቲ ተዋህዶ ተመስገን ደሳለኝ ይግባኛለ የሚሉትና በውዝግብ ላይ ስለሚገኘው የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የደረገው ውይይት ይቀርባል። አሁን ግን ዜና ይቀድማል። ቆንጅታየ ታነብልናለች። ጠና ያስጥልኝ እንደምናመሻችሁ ሶማሊያ ውስጥ የአልሸባብ ነውጠኞች ባይዶዋ ከተማ አጠገብ የሚገኝ የጦር ካምፕ ላይ ጥቃት አድርሰው ቢያንስ ስድስት የሀገሪቱን ወታደሮች መግደላቸውን ባለስልጣናት ተናገሩ። ታጣቂዎቹ የሶማሊያ ወታደሮች በሚጠብቁት የፍተሻ ኬላ ላይ ጥቃቱን ያደረሱት ዛሬ አርብ መሆኑን እማኞች ለአሜሪካ ድምጽ የሶማልኛ አገልግሎት ገልጸዋል። ባይዶዋ ከዋና ከተማዋ ከሞቃዲሾ ሁለት መቶ አርባ አምስት ኪሎ ሜትር ርቀት ላይ ነው የምትገኘው። የተያያዘ ዜና ደግሞ ዛሬ በማዕከላዊዋ ጋልካዮ ከተማ አንድ መኪና ላይ የተጠመደ ቦምብ ፈንድቶ አንድ የጥበቃ አባል ሲገድል አራት ሌሎች ሰዎችን እንዳቆሰለ ተዘግበዋል። ከቆሰሉት መካከል ሁለቱ ኬንያውያን መምህራን እንደሆኑ ነው የተነገረው። መኪናው መምህራኑን ወደ ትምህርት ቤት የሚያመላልስ ነው ተብሏል። ጋልካዮ ላይ ለደረሰው ጥቃት ኃላፊነት የወሰደ ወገን የለም። የኬንያ ከፍተኛ ፍርድ ቤት ከአዲሱ አወዛጋቢ ከሆነው የደህንነት ወይም የሴኪሪቲ ህግ ውስጥ ቁልፍ የሆኑ አንቀጾችን ህጉ እንዳለ እስከሚመረመር ድረስ በማለት እንዳገደው ተነገረ። የከፍተኛ ፍርድ ቤቱ ዳኛ ጆርጅ ኦዱንጋ አዲሱ ጸረ ሽብርተኛ ህግ ሰብአዊ መብቶችን ይረግጣል የሚል ስጋት መፍጠሩን ተናግረዋል። ፍርድ ቤቱ ውሳኔውን ያስተላለፈው ተቃዋሚዎች አቤቱታ ማቅረባቸውን ተከትሎ ነው። የኬንያ ፕሬዝደንት ኡሁሩ ኬንያታ በሀገሪቱ ፓርላማ የጸደቀውን ህግ ባለፈው ወር ከፈረሙ በኋላ ሲናገሩ፣ አዲሶቹ ህጎች ሀገራችን የተደቀኑባትን የሽብርተኝነት ስጋቶች ለመዋጋት የሚያስፈልገ ያትን መሳሪያ የሚሰጥ ነው ብለዋል። የህጉ ነቃፊዎች በበኩላቸው ህጉ ሲቪል መብቶችንና የመናገር ነፃነትን ያፍናል በማለት ተቃውሟቸውን ሲያሰሙ ቆይተዋል። አንድ መቶ ስልሳ ሁለት ሰዎችን አሳፍሮ ሲጓዝ ባለፈው እሁድ የወደቀውን የኤር ኤዥያ አየር መንገድ አውሮፕላን ስብርባሪዎችና የተሳፋሪዎቹን አስከሬኖች ለማግኘት በተያዘው የፍለጋ ጥረት ዛሬ አርብ የአየር ሁኔታው በጥቂቱ ሻል በማለቱ ባህር ወለል ጠላቂ መሳሪያ በመጠቀም ፍለጋው እንደሚ እንደሚቀጥል ተጠቁሟል። የኢንዶኔዥያ ባለስልጣናት ሲናገሩ ዛሬ ሰላሳ አስክሬኖች ወጥተዋል ብለዋል። አብዛኞቹን ያወጣው የዩናይትድ ስቴትስ የባህር ኃይል መርከብ እንደሆነ አመልክተዋል። አፍጋኒስታን ውስጥ ትናንት ሐሙስ በደቡባዊዋ ሄልማንድ ክፍለ ሀገር አንድ የሰርግ በዓል ላይ የተሰበሰቡ ቢያንስ አስራ ሰባት ሰዎችን የገደለውን የሮኬት ጥቃት ያደረሱት ወታደሮች ናቸው ሲሉ አንድ የሀገሪቱ ባለስልጣን ተናገሩ። የሄልማንድ ክፍለ ሀገር ምክትል አገረ ገዢ ዣን ራሱሊያር ሲናገሩ ወታደሮቹ በአካባቢው ከሚንቀሳቀሱ ነውጠኞች ጥቃት ደርሶባቸው በአጸፋዊ የተኮሱት ሮኬት በሰርጉ ላይ አደጋ እንዳደረሰ ገልጸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅት እናመራለን። ገዢው የአፋር ብሔራዊ ዲሞክራሲያዊ ፓርቲና ተቃዋሚው የነበረው የአፋር ነጻ ውጪ ግንባር ፓርቲ ተዋህደው አንድ ድርጅት እንደሆኑ የአፋር ነጻ ውጪ ግንባር መሪ አቶ ከዳፎ አይዳሂስ ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ቃለ መጠይቅ ገልጸዋል። ቀጥሎ ይቀርባል። አቶ ከዳፎ አይዳሂስ የአፋር ነጻ ውጪ ግንባር ፓርቲ ሊቀመንበር። እንግዲህ የአፋር ሕዝብ መንፈሳዊ መሪ በነበሩት በሱልጣን አሊ ሚራህ የተመሰረተውና ረጅም ዓመታትን ያስቆጠረው አሁን ደግሞ በእርስዎ የሚመራው ይህ ፓርቲ የአፋር ክልል ገዢ ፓርቲ ከሆነው የአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓ ጋር ውህደት መፍጠሩ ተገልጿል። እስቲ ዝርዝሩን ይንገሩን። ምንድን ነው የሆነው? ያርቲ እኔ መምራት ከጀመርኩበት ከሺህ ዘጠኝ መቶ ዘጠና ሰባት ዓመተ ምሕረት ጀምሮ ለአፋር ልጆች አንድነት ሲታገል ቆይቷል። በዚህም በዲሞክራሲያዊ ሂደቱ ተሳትፏል። የአፋር ነጻዎች ግንባር ፓርቲ መሰረቱ በደርግ መንግስት መሳሪያ ተኩሶ የወጣ ድርጅት ነው የተመሰረተ ነው። እንደ ፈረንጆች አቆጣጠር ሺ ዘጠኝ መቶ ሰባ አራት ነው የተመሰረተው። በዛን ሰዓት አማጺ ድርጅት ነበር፣ አማጺ ድርጅት ነበር ያኔ። አዎ ሱልጣን ሀምፍሬ አሊምራህ ነበሩ። ከዛ ጀምሮ ል ቻርተሩን የፈረመና ህገ መንግስቱንም ያጸደቀ ፓርቲ ነው። ከኢህአዴግ ጋር ተቃውሞ የሌለው ፓርቲ ነው፣ ግን አሁን እኔ ከምመራበት ከሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት ጀምሮ እኩ ሲንቀሳቀስ ከነበረበት ጊዜ ጀምሮ በአፋር ክልላዊ መንግስት ከሚመራው የአፋር ብሔራዊ ዴሞክራሲያዊ ዴሞክራሲያዊ አብዴፓ ጋር የተለያዩ መሰረታዊ ሆኑ ሳይሆን ልዩነቶች ነበሩን። ይሄም ደግሞ ልዩነት በሶማሊ ክልላዊ መንግስት ስር ተይዘው የነበሩት የአፋር መሬቶች ናቸው እንደ ፍኦና ገድማይቱ የሚባሉ በሶማሌ ብሔራዊ ክልላዊ መንግስት ስር ተይዘው ነበር። ይህን ጉዳይ ብዙ ሲታገልበት ነበር፣ የአፋር ነጻዎች ግንባር ፓርቲም፣ የአፋር ብሔራዊ ዴሞክራሲያዊ ፓርቲ፣ የክልሉ ገዢ መንግስት። በሁላችንም ጥረት፣ በተለይ የክልሉ መንግስት ብዙ ጥረት አድርጎ ይሄ ቦታዎች ለአፋር ልጆች ተገቢ ነው የሚል ውሳኔ በፌዴራል መንግስት አሰጥቷል። ይሄ ውሳኔም አርክቶናል፣ ልዩነታችንን አጥብቧል። ስለዚህ አሁን የሚመጣውን ምርጫም ሁላችንም የአፋር ልጆች እንደመሆናችን መጠን በአፋር ውስጥ የተለያዩ ፓርቲ መኖሩ አስፈላጊ ስላልሆነ የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓና አፋር ነጻ አውጪ ግንባር ፓርቲ ውህደት አድርጓል። ይሄንንም ውህደቱን ጉባኤ እንዲደረግ ጠቅላላ ጉባኤ ጠርተን ጠቅላላ ጉባኤው በዚህ ስምምነት ላይ የኢትዮጵያ ብሔራዊ ምርጫ ቦርድ አባሎች በተገኙበት ቦታ ላይ ጠቅላላ ጉባኤው ማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አምኖበት በጠቅላላ ጉባኤው አስራ አምስት ቀን ሁለት ሺህ ሰባት በአፋር ብሔራዊ ክልላዊ መንግስት በዞን አምስት መስተዳድር ልዩ ስሙ ሰሙሮቢ በተባለ ወረዳ ውስጥ ጉባኤው ተካሂዶ ወደ አፋር ብሔራዊ ዴሞክራሲያዊ ፓርቲ እንድንጠቃለል በአንድነት ወስነናል። በዚህም ደግሞ ተሳትፏችን ያው የፖለቲካ እጅ ይኖረናል በሁለት ሺህ ሰባት በሚደረገው ምርጫም ላይ ተሳትፎ ይኖረናል ብለን ነው የምንጠብቀው። ስለዚህ ሰላማዊና ዲሞክራሲያዊ ነበረ፣ ጉባኤውም መንፈሳችንም ራሳችንን አጥርተን በአንድነት ለአፋር ልጆች መታገል ስላለብን በዛ አይነት መልክ ውሳኔ ያሳልፈናል። አቶ ከዳፎ እዚህ ላይ ተጠቃለልን ነው የሚባለው ወይ? ተጠቃለልን የሚል ቋንቋ ሲጠቀሙ የሰማሁ መሰለኝ ነው። ወደ አፋር ብሔራዊ ዴሞክራሲያዊ ፓርቲ ወይም ወደ ገዢው ፓርቲ ማለት ነው፣ አፋርን ወደሚያስተላለፈው ወደ ፓርቲ? ወይ ሁለቱ ፓርቲዎች ተዋህዶ ነው የሚባለው ተዋሃዱ ነው የሚባለው። በአጠቃላይ ተዋሃዱ ነው የሚባለው። አብዛኛው ፓርቲ አባሎች ሆነናል፣ ስለዚህ አንድ ነን ማለት ነው። ምርጫውንም በአንድ አይነት ሁኔታ ነው የምናካሄደው። አፋር ነጻ አውጪ ግንባር ፓርቲ ወይም ኤልኤፍፒ አፋ የሚባለው ከአሁን ከታህሳስ አስራ አምስት ቀን ጀምሮ በዛ የሚጠራ ስም አይኖርም ብለን ነው የወሰነው። ውሳኔው ጉባኤው ያስተላለፈው ውሳኔ ይሄን ይመስላል። የውህደቱ እንቅስቃሴ አቶ ከዳፎ መቼ ተጀመረ? እንዴት ነው የተጠነሰሰው? ጥያቄው ትክክለኛ ጥያቄ፣ አግባብነት ያለው ጥያቄ ነው። በአንድ ቀን እና በሁለት ቀን የተደረገ አይደለም። ከአንድ አመት በላይ ድርድር ወስዷል። ብዙ ንግግሮች አድርገናል። ከአፋር ብሔራዊ ዴሞክራሲ ፓርቲ ከፍተኛ አመራሮች ጋር ብዙ ነገሮችን ተነጋግረናል። በብዙ ነጥቦች ላይ ተግባብተናል። ልዩነት የለንም። የአንድ አካባቢ ልጆች ነን። አንድ አይነት ቋንቋ ነው። አንድ አይነት ህገ መንግስት ነው የምንመራው። የኢህአዲግ ተቃውሞ የለንም። ስለዚህ ለምንድን ነው ወደ አንድ ላይ መተን የማንሰራው የሚባለውን ብዙ ጥያቄዎች ከአንድ አመት በላይ ስንነጋገርበት ቆይተን ስራ አስፈጻሚና ማዕከላዊ ኮሚቴና በማሳመን አሁን በመጨረሻ ላይ በዚህ በምርጫው ሰዓት ውሳኔዎቹን በተለይ የዚህ የአፋር መሬቶች ከተወሰኑ በኋላ አንድ ውሳኔ ላይ ለመምጣት ወስነናል። እና ሂደቱ አንድ አመት ጊዜ ወስዷል። ድርድሩ እንግዲህ ቀደም ሲል እርስዎም እንደገለጹት በእርስ የሚመራው የአፋር ነጻ አውጪ ግንባር ፓርቲ ከዚህ ቀደም በደርግ ዘመን የትጥቅ ትግል ጀምሮ የነበረ ፓርቲ ነው። በኋላ ላይ በሽግግር መንግስቱ የተሳተፈ ከዚያም በክልሉ በአፋር ብሔራዊ ክልል ማለት ነው ተቃዋሚ ፓርቲ ሆኖ ሲንቀሳቀስ የቆየ ነው። አይደለም? አቶ ከዳፉ አዎ ቻርተሩንም ያጸደቀ ነው። በህገ መንግስቱንም ያጸደቀ ፓርቲ ነው። በዛን ጊዜ በሽግግር ወቅትም ደግሞ የአፋር ብሔራዊ ክልላን መንግስት ያስተዳደረ ፓርቲ ነው እና አሁንም ከሺ ዘጠኝ መቶ ዘጠና ሰባት እኔ ከመመራው ጊዜ ጀምሮ ከፍተኛ ያለ አፋር ልጆች የሚጠቅሙ ስራዎችን ሰርቷል። በአፋር ህዝብ ጋር የተከበረና እና ታሪክ ያለው ፓርቲ ነው። ብዙ ታጋዮች ሞተዋል፣ ብዙ ታጋዮች እጃጥተዋል፣ ብዙ ታጋዮች ተሰውተዋል ለዚህ ፓርቲ እና ታሪካዊ ፓርቲ ነው። ምን አይነት ጥያቄ ለማንሳት ፈልጌ ነው ቀደም ያለውን መንደርደሪያ የተናገርኩት፣ በተለይ ከዚህ በፊት በተካሄዱት ምርጫዎች ላይ ቅሬታ ስታሰሙ፣ ይህ አሁን አብራችሁ ልትሰሩ የተስማማችሁት ፓርቲ ተጽዕኖ እያደረገባችሁ እንደሆነም ስትናገሩ ይታወሳል። ከዚህ አንጻር ፕሮግራሞቻችሁን፣ አካሄዳችሁን ማስታረቅ አስቸጋሪ አልነበረም? እስቲ ሂደቱን ይገሩኝ። አዎ እውነት ነው። ብዙ ጊዜ በተለያየ ጊዜ በሚዲያ መግለጫዎች ሰተንበታል። በምርጫው ሂደት ግን አሁን እነሱ ያንን ተቀብለው ብዙ ነገሮች ላይ ተግባብተናል። ሰው ይለወጣል፣ አመለካከቱ ይለወጣል። አሁን ደግሞ እዛ ያሉት አመራሮች ባለን ሁኔታ በምን ጉዳይ ነው ልዩነታችን ብለን በከፍተኛ ሁኔታ ተነጋግረንበታል። የነበሩትን ልዩነቶች ደግሞ አጥብበን በአንድነት መጓዝ ስላለብን በዚህ ጉዳይ ላይ ከፍተኛ መግባባትና ንግግር ካደረግን በኋላ ነው ወደ ውሳኔ የመጣ ነው። ከውህደቱ በፊት ፓርቲያችሁ በምን አይነት ሁኔታ ላይ ነበር አቶ ከዳፎ ከጥንካሬ በክልል ምክር ቤት ካሉት መቀመጫዎች እና ከመሳሰሉት አንጻር ማለት ነው። በክልል ምክር ቤት እና በፌዴራል ምክር ቤት ወንበሮች አልነበረንም። በእርግጥ አሁን ከውህደቱ በፊት አልነበረንም። ግን ፓርቲያችን በሚደረጉት ምርጫዎች ሁሉ በወረዳም ሆነ በክልል ምክር ቤቶች በፌዴራልም ተወዳድሯል። በነበረው ሁኔታ የምርጫ ወንበሮች አላገኘንም። ይሁንና ግን በህዝብ ዘንድ ከፍተኛ ተቀባይነት ያለው ፓርቲ ነው እና የአፋር ሕዝብ ያምንበት የነበረ የታገለ ና አሁንም ለአፋር ሕዝብ ነጻነት፣ አንድነት የሚታገል የነበረ ፓርቲ ነው እስከ መጨረሻው ድረስ በነበረው ሁኔታ። ሲሉ አቶ ከዳ በነበረው ሁኔታ መቀመጫዎች አላገኘንም ሲሉ ምን ለማለት ነው? አዎ በምርጫው ተሸንፈናል። በሰዓቱ እንግዲህ በነበሩት ምርጫዎች ተሸንፈናል። በተለያዩ ምርጫዎች ላይ ቀርበናል፣ ግን የማሸነፍ እድል አላገኘንም። ሌላ ጥያቄ ላንሳ። አሁን በተዋሀደው ና ስያሜው ደግሞ በአፋር ገዢ ፓርቲ በቀጠለው የአፋር ብሔራዊ ዴሞክራሲያዊ ከተዋህዳችሁ በኋላ ምን አይነት ኃላፊነት ነው እናንተ ያገኛችሁት ከስልጣን ክፍፍል አንጻር? ለምሳሌ ፓርቲውን የሚመራው ማን ነው? አሁን የሀላፊነት ደረጃዎች አሁን የአፋር ብሔራዊ ዴሞክራሲያዊ ፓርቲን አብዴፓን የሚመራው የፓርቲው ሊቀመንበር ጣሃ ይባላል፣ አቶ ጣሃ ይባላል። አቶ ጣሀ ከየት ናቸው? ከመዋሀዳችሁ በፊት የትኛው ፓርቲ የነበሩ ናቸው? ከዛው ፓርቲ ናቸው። ከአብዴባ ከአፋር ብሔራዊ ዴሞክራሲያዊ ፓርቲ ናቸው። ስለዚህ አሁንም የዛ ፓርቲ ሊቀመንበር ናቸው። ስለዚህ አሁን የሚመሩት እነሱ ናቸው። የእኛ ፓርቲ ደግሞ ከዚህ በኋላ በዛ ቦታ፣ በውህደቱ ሂደት ምን አይነት ቦታዎች ያገኛሉ የሚባለው እስካሁን አልተወሰነም። ግን በእርግጥ እጃችን ይኖርበታል ብለን እንጠብቃለን። በምርጫውም ተሳትፎ ይኖረናል ብለን ነው የምንጠብቀው። አቶ ከዳፎ አይዳሂስ የአፋር ነጻ አውጪ ግንባር ፓርቲ ሊቀመንበር በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች። እኔም አመሰግናለሁ። ተመስገን ደሳለኝ በራሴ ወይም በሌሎች አመንጭነት ባቀረብኳቸው ጽሁፎች ብቻ መከሰሴና ጥፋተኛ መባሌ ትክክል አይደለም ሲል በጠበቃው አማካይነት ለፌዴራሉ ጠቅላይ ፍርድ ቤት የይግባኝ አቤቱታውን አቀረበ። በሶስቱም የቀረቡት ክሶች የተጠቀሱት የወንጀል ህጉ ድንጋጌዎችም የህገ መንግስቱን አንቀጽ ሃያ ዘጠኝ ይቃረናሉ ብለዋል። ፍርድ ቤቱ ለመበየን ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሀ የተመስገን ደሳለኝን ጠበቃ አነጋግሮ የላከው ዘገባ ቀጥሎ ይቀርባል። የቀድሞ የፍትህ ጋዜጣ ዋና አዘጋጅ የነበረው የአቶ ተመስገን ደሳለኝን የይግባኝ አቤቱታ ለጠቅላይ ፍርድ ቤት በጽሁፍም በቃልም ያቀረቡት ጠበቃው አቶ አመሀ መኮንን በተለይ ለቪኦኤ እንዳብራሩት በስር ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት በደንበኛቸው ላይ በተሰጠው ውሳኔ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ብለዋል። ይግባኛቸው ሁለት ክፍል ያለው መሆኑንና ይህም ከሕግ አንጻርና ከፍሬ ነገር ወይንም ከማስረጃ ምዘና አንጻር የቀረበ መሆኑን አስረድተዋል። ይህንንም ሲያብራሩ አቶ ተመስገን ደሳለኝ በጋዜጣ ላይ በጻፋቸው ወይንም እንዲጻፉ ባደረጋቸው ጽሁፎች ብቻ መከሰሱ፣ ከዚያም ፍርድ ቤቱ ሌላ ተጨማሪ ማስረጃ ሳያይ ጽሁፎችን በማየት ብቻ ወንጀል ተፈጽሟልና ተከላከል የሚል ብይን መስጠቱ ተገቢ አይደለም ይላሉ። በእሳቸው አባባል አንድን አደባባይ የወጣ ጽሁፍ ማንም አንብቦ የተለያዩ አስተያየቶች ወይም ስሜቶችን ሊያንጸባርቅ ወይም ሊሰማው ይችላል። አንድ ዳኛ ወይም ፍርድ ቤት በዚህ ረገድ የሚሰጠው ብይን ወይም ውሳኔ ግን በተጨባጭ ማስረጃ ላይ ማረፍ አለበት ሲሉ አቶ አምሃ ይከራከራሉ። አንድም ወይ ከጽሁፉ ባሻገር በተጨማሪ ማስረጃ መደገፍ አለበት፣ ይሄ ኮሮቦሬቲቭ ኤቪደንስ የምንለው። ወይም ደግሞ አንድ የተገለጸ ሀሳብ በማናቸው መንገድ የተገለጸ ሀሳብ ወንጀል ሆኗል ወይም ወንጀል ነው ሊባል ከሆነ አንድ መለኪያ ሊኖር ይገባል። ይሄ የታወቀ ሁሉም የሚስማማበት መለኪያ ወይም ስታንደርድ ሊኖረው ይገባል። ይሄ ካልሆነ ግን ሀሳብን በነጻ የመግለጽ መብትን አተገባበር አጣብቂኝ ውስጥ የሚከት ነው። ምክንያቱም ዜጎች በማናቸውም መንገድ የሚገጹት ሀሳብ መቼ ወንጀል እንደሚሆን መቼ ደግሞ ወንጀል እንደማይሆን ካላወቁ የትኛውንም ሀሳባቸውን ከመግለጽ ሊቆጠቡ፣ ሊሸማቀቁ ይችላል። በቅንነት ሀሳባቸውን የገለጹ ዜጎች ባልጠበቁት ሁኔታ ሊከሰሱና በወንጀልም ጥፋተኛ ሊባሉ ይችላል ነው ተመስገን ደሳለኝ ቀደም ሲል ጽሑፎቹን ያዘጋጅ በነበረው በፍትህ ጋዜጣ ላይ በማውጣት ህዝቡ በመንግሥትና በሕገ መንግሥታዊ ስርዓቱ ላይ እንዲያምስ ቀስቅሷል፣ መንግሥትን በሐሰት ወንጅሏል፣ ስሙንም አጥፍቷል፣ እንዲሁም የሐሰት ወሬዎችን በመዘገብና ለሕዝቡ በማሰራጨት የሕዝብ አስተሳሰብ እንዲናወጥ አድርገዋል በሚል አቃቤ ሕግ በፌዴራሉ ከፍተኛ ፍርድ ቤት ክስ መስርቶበት ጥፋተኛ ተብሎ የሦስት ዓመት የእስራት ቅጣት እንደተጣለበትም ይታወቃል። ይሁንና የተከሰሰባቸው ሶስቱም የወንጀል ህግ ድንጋጌዎች ከሀገሪቱ የበላይ ህግ ከህገ መንግስቱ አንቀጽ 29 ጋር ይቃረናሉ የሚል እምነት አቶ አምሀ መኮንን አላቸው። በህገ መንግስቱ አንቀጽ 29 እና በዚሁ አንቀጽ ንዑስ አንቀጽ ስድስት ላይ ስለ መብቱ ከተረጋገጠበትና መብቱ ይገደባል ተብሎ ከተመለከቱት ሁኔታዎች ውጭ ናቸው። ህግ በሌላ አነጋገር ህገ መንግስት አይደሉም። ስለዚህ ፍርድ ቤቱ ክርክሩን ከማቀጠሉና ፍርድ ውሳኔም ከመስጠቱ በፊት እነዚህ ሶስቱም የወንጀል ህጉ ድንጋጌዎች ከህገ መንግስቱ ጋር ይቃረናሉ ወይስ አይቀራሩንም በሚለው ነጥብ ላይ ህገ መንግስታዊ ትርጉም እንዲሰጥበት ጉዳዩን ለህገ መንግስት አጣሪ ጉባኤ መላክ ነበረበት። ይህን ጥያቄ አቅርበን ፍርድ ቤቱ ማለፉ ተገቢ አይደለም የሚል ነው። ይሄ ማለት ክሱ ራሱ ይህ ህገ መንግስታዊ ነው ማለታችሁ ነው? ትክክል ነው። በክሱ ላይ የተጠቀሱት ክሱ አንቀጾች የወንጀል ህጉ 257፣ 486 እና 244 ሶስቱም አንቀጾች እንደ ህግ በህጉ ላይ የተገለጹት ድርጊቶች ተፈጽመዋል አልተፈጸመም፣ ራሱን የቻለ ጥያቄ ነው። ያ ከመመርመሩ በፊት ግን የህግ ድንጋጌዎቹ ራሳቸው በህገ መንግስቱ አንቀጽ 29 ኒ 6 ላይ የሀሳብን በነጻ መግለጽ መብት ሊገደብ ይችል በህግ ሊገደብ ይችልባቸዋል ተብሎ ከተቀመጡት አራት ልዩ ሁኔታዎች ውጭ ናቸው እና ፓርላማው ወይም ህግ አውጪው ይህን የወንጀል ህግ ሲደነግግ ይህን የህገ መንግስቱን ክልከላዎች አልተመለከተም እና ህጎቹ በራሳቸው ህገ መንግስታዊ አይደሉም የሚል አቋም ነው። ይሄንንም ፍርድ ቤቱ ውሳኔ ከመስጠቱ በፊት በዚህ ረገድ በህግ ስልጣን ላለው ለህገ መንግስት አጣሪ ጉባኤ መላክ ነበረበት። ይሄ ጥያቄያችን ማለፉ አግባብ አይደለም የሚል ነው። አቶ አማሀ በተጨማሪ እንዳብራሩትና የጽሁፍ ማመልከቻቸውም እንደሚያሳየው በታች ፍርድ ቤት የተደረገው የማስረጃ ምዘና ከፍ ያለ ጉድለት ያለበት መሆኑን በመዘርዘር ያደረባቸውን ቅሬታ ገልጸው ጠቅላይ ፍርድ ቤቱ ይህንን እንዲያርምላቸው ደንበኛቸውን ወክለው አቤት ብለዋል። ፍርድ ቤቱ አቶ አመሃ በቃል በአጭሩ ያቀረቡትን አቤቱታ ከሰማ በኋላ ጉዳዩን መርምሮ ብይን ለመስጠት ለታሕሳስ 30 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል። አቶ ተመስገን ደሳለኝ ከወራት በፊት ከፍተኛው ፍርድ ቤት በሰጠው ውሳኔና በጣለበት ቅጣት መሠረት አሁን ዝዋይ በሚገኘው ወህኒ ቤት ይገኛል። ዛሬ የፍርድ ሂደቱን የተከታተለውም በቪዲዮ ኮንፈረንስ ስርዓት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን። በዚህ ዓመት በውዝግብ ላይ ያለው የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት አመራር አካል የአባላት ምልአተ ጉባኤ ያልተሟላበት ጉባኤ ጠርቶ አብይ የአሰራር ደንቦችን ቀይሯል፣ ይህንን የተቃወሙ አባላት በቀጣዩ ጉባኤ እንዳይገኙ አግዷል የሚል ቅሬታ የሚያቀርቡ ወገኖች አሉ። ዛሬ የሚቀርበው ሁለቱ ወገኖች የተሳተፉበት ውይይት ሁለተኛ ክፍል ይሆናል። የአዲስ አበባ የንግድና ዘርፍ ማኅበራት ፕሬዚደንትና የቦርድ አባላት ከቦርዱ ጋር ተማክረው ቃላቸውን እንደሚሰጡ አስታውቀዋል። እንግዶቹ አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻ ሲሆኑ የአዲስ አበባና ኢትዮጵያ የንግድ ምክር ቤት ፕሬዝዳንት ነበሩ። አቶ ተሾመ በየነ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ፣ የቀድሞ መቀሌ ንግድ ምክር ቤት ፕሬዝዳንት ናቸው። ውይይቱን ያካሄደው ሄኖክ ሰማግዜር ነው። አቶ ተሾመ፣ እንግዲህ ተቋማዊ ጥያቄዎች የሚያስነሱ ይመስላል። እንደዚህ አይነት ትልቅ የዋና ከተማዋ የንግድና የዘርፍ ማህበራት አሰራር ተቋማዊ ጥያቄ የሚያስነሳ እንደሆነ እርሶም የአዲስ አበባ የንግድና ዘርፍ ማህበራት ተቋማዊ ክብርን እንጠብቅ የሚል ጽሁፍ አሳትመው ነበርና እዛ ላይ ያነሱት ጉዳይ ነው። እርስዎን ምንድን ነው ያሳሰበዎት? እንደዚህ በተቋሙ ዙሪያ እንግዲህ በተቋሙ ዙሪያ ይሄ አንጋፋ የቆየ ተቋም አይደለም፣ ለራሱ ለሌሎች ተቋማት ምሳሌ መሆን የነበረበት ነው። በእውነትም ጥሩ ዝና የነበረው ተቋም ነው። ከቅርብ ጊዜ ወዲህ ግን አሁን በተለይ እየተነጋገርንበት ባለው ጉዳይ የውስጥ አስተዳደሩን ከተጠያቂነት ውጭ እየሄደ መሆኑ ነው ያሳሰበኝ። ይሄ ራሱ በተጨባጭ እየተነጋገርንበት ያለው ጉዳይ የህብረት ኢንሹራንስ አንዱ ምስክር ነው። እኔም እንደዚሁ ባለፈው አመት ለፕሬዚደንትነት በእጩነት በምወክለው ድርጅት ኢትዮ ላይፍ ኢንሹራንስ ኩባንያ ቀርቤ እያንዳንዱን መስፈርት ማሟላ ሆኖ እያለ፣ ያው ምክር ቤቱ በተደጋጋሚ ለፕሬዚደንትነት እጩ ሰው ይቸገራል። እኔ በፈቃደኝነት አገለግላለሁ ብዬ ራሴን እጩ አድርጌ በኩባንያውም ተደግፌ በቀረብኩ ጊዜ በመተዳደሪያ ደንብ ያሉትን መስፈርቶች በማጣመም በእጩነት እንዳልቀርብ ተደርጊያለሁ። ጠቅላላ ጉባኤም ተወያይቶ የኔጩነት ይቀበል አይቀበል የሚለውን እንዳይነጋገር ታፍኖ ወደ ሚቀጥለው አጀንዳ እንዲሄድ ተደርጓል። ማንነው ግን ይህንን የሚያደርገው አሁን የምንነጋገራቸው ያለ ነው። እንግዲህ ከዚህ በፊትም ከአቶ ኢየሱስ ወርቅ ዛፉ ጋር የተነጋገርንበት ጉዳይ ነው። ይሄ ተቋም አሰራር፣ የውስጥ ደንቦች አሉት ህጎች አሉት በነጋሪት ጋዜጣ ታትመው የወጡ ህጎች እዚህ ላይ አቶ ኢየሱስ ወርቅ ዛፉርሶም ሊናገሩበት የሚችሉት ጉዳይ ነው ማን ነው ይህንን እያደረገ ያለው ደግሞ ከጀርባ ውስጥ ምንድን ነው የመንግስት እጅ ያለበት ይሄ ጉዳይ እኔ ልቀጥል ወይስ እሺ ቀጥል አቶ ተሾመ የንግድ ምክር ቤት ጽህፈት ቤት ከገለልተኝነት ወጥቶ እየበላይ ሆኗል ቦርድን የሚያስመርጥ ለአንዱ መመረጥ የሚሰራ አንዱ ደግሞ እንዳይመረጥ የሚሰራ ሆኖ እየሄደ ነው። በተለይ ክሬደንሻል ኮሚቴ የሚባለው የተመራጮችን ሁኔታ በተወሰነ ደረጃ አጣርቶ ለጠቅላላ ጉባኤ የሚያቀርበው ኮሚቴ ሙሉ ለሙሉ በጽሕፈት ቤቱ የሚመረጥ ታጭቶ የሚመረጥ ሆኗል። ስለዚህ መተዳደሪያ ደንቡ አለ። መተዳደራ ደንቡላ ችግር የለም። መሻሻልም ካለበት በጠቅላላ ጉባኤ ይሻሻላል። ግን ጽሕፈት ቤቱ ከመደበኛ ስራው ከእለት ተእለት መደበኛ ስራ በላይ ቦርዱን የማስመረጥና በአጠቃላይ የምክር ቤቱን ውስጣዊ ዲሞክራሲ አፍኖ የመሄድ ሁኔታ መታየት ከጀመረ ትንሽ ሰንበት በት ብሏል። በእኔ እምነት በዚህ ጉዳይ ላይ የመንግስት እጅ ያለበት ብዬ ለማሰብ የሚያስችለኝ ተጨባጭ ማስረጃ የለኝም። ሆኖም አሁንም የመመለው ነገር ጠቅላላ ጉባኤ በአመት አንድ የሚሰበሰብ አካል ነው። ለአጭር ሰዓት ለአንድ ሰዓት ቢበዛ ለሁለት ሰዓት ተሰብስቦ የሚበተን ስብስብ ነው። ስለዚህ ይሄ ጠቅላላ ጉባኤ በቦርዱና ና በጽህፈት ቤቱ ላይ ተጽዕኖ የሚያሳደድርበት አሰራር ካልተበጀለት ቦርዱ በጠቅላላ ጉባኤ ላይ የበላይ የሚሆንበት ጽህፈት ቤት ደግሞ ተመልሶ በጠቅላላ ቦርዱ የበላይ የሚሆንበት ክፍተት አለ የሚል መነሻ አለኝ። በምርጫም ላይ ማኒፌስቶ ውስጥ አዘጋጅ የነበርኩት አንዱ ሀሳቤ ነው። አቶ ኢየሱስ ወርቅ የእርስዎን ሀሳብ ልስማ አስቀድመው። አቶ ተሾመ የመንግስት እጅ አለበት ብዬ ለማመን ተጨባጭ መረጃ የለኝም ብለዋል። አለበት የሚለው በእውነቱ እኔ በትክክል የሚታይ ነገር የለም። አንድ ነገር ግን ሳንል ማለት አንችልም። ምክንያቱም አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በህጉ መሰረት እየሰራ መሆኑን የሚያረጋግጥ ወይም ደግሞ አዋጅ ሶስት መቶ አርባ አንድ ዝባህር ዘጠና አምስት የህዝብ ተወካዮች ምክር ቤት መክሮ ዘክሮ ያወጣው ህግ ነው። ምን ይላል ያ ህግ? በስራ ላይ ማዋሉን በትክክል በስራ እየተተረጎመ መሆኑን የሚያረጋግጥ ኢምፕሊሜንቲንግ ሚኒስትሪ አለ። በበላይ የንግድ ሚኒስቴር ነው። አዲስ አበባ ይሄም እንደሆነ በውክልና አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ የሚባል ክፍል አለ። ያ ክፍል ነው አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት የሚጠይቃቸውን መስፈርቶች በሙሉ አሟልቷል ብሎ የእውቅና ሰርቲፊኬት የሚሰጥ እሱ ነው። ይሄንን አላደረገም። ይሄ ደግሞ መንግስት ሆነ ብሎ አደረገ የሚባል ሳይሆን እኔ እንደው እንደማስበው በዚያ በዚያ ቢሮ በኩል ወይም ቸልተኝነት ወይም የእውቀት ክፍተት አንድ ነገር አለ። መቼስ ይሄ የማይቃድ ነው። በጽሁፉም የተቀመጡ ነገሮች አሉ። ስለዚህ የአዲስ አበባ ንግድና ኢንዱስትሪ ቢሮ ፈቃዱን ይሁንታ ከሰጣቸው ይሄ የመንግስት አካል ነው። አይደለም እኮ ግን መንግስት እንደ መንግስት አደረገው ለማለት እኔ ይቸገራለሁ። እዚያ ቢሮ ውስጥ ወይ የግንዛቤ ችግር አለ፣ ክፍተት አለ፣ ወይ ቸልተኝነት አለ ኃላፊነቱን ግን በትክክል እንዳልተወጣ ይታወቃል። ይሄንን እንግዲህ መንግስት ራሱ ተከታትሎ አንድ አንድ ነገር መውሰድ ያለበት መንግስት ነው። ይሄንን እናውቃለን፣ ምክንያቱም በጽሁፍ የተቀመጠ ነው። ከዚህ ውጭ ግን ምልህ መንግስት ስትል እንደ ፖሊሲ ቸምበሩን ከመደገፍ የሚያልት ቸምበሩን በዚህ አይነት መንገድ ስቶ እንዲሄድ እኔ በበኩል እስከማውቀው ድረስ እንዲያው በእውነቱ ሊሆን አይችልም። ደግሞም በቀድሞ የነበሩት የንግድና ኢንዱስትሪ ሚኒስትር ክቡር አቶ ግርማ፣ በአሁኑ ጊዜ አሜሪካን ሀገር አምባሳደር፣ በዚህ ጉዳይ ላይ እጅግ ከሁሉም የበለጠ ምናልባት ሰዎች አሉ። በዚህ ጉዳይ ላይ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤትን ለማቋቋም ብዙ ጥረት አድርገዋል የሚባሉ ሰዎች ቢኖሩ በመጀመሪያ ደረጃ እሳቸው አሉ። ከዛ ቀጥሎ በእውነቱ በሀገር ውስጥ እስካለ ድረስ ብርሃነ መዋ ነበረ። እሱ ከሄደ በኋላ እኔ ነኝ፣ አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ፣ እናቶ ሙሉጌታ ሰፋን ከተማ፣ እናቶ ከተማ ዘውዴ፣ በጣም በጣም ብዙ በኤክስፐርት ደረጃ ብዙ የደከሙ ሰዎች አሉ። በጎ ስራ ለመስራት የአሰራር ጥያቄ ላንሳና፣ አቶ ተሾመ በየነ እዚህ ላይ አስተያየቶትን ልውሰድ። ለምንድን ነው ይሄ የንግድ ማህበሩ ህግና ደንቡን በተጻረረ መልኩ እየተንቀሳቀሰ ነው የሚል የተቀየሩ ደንቦች ደግሞ በአግባቡ ምልአተ ጉባኤ ሳይካሄድባቸው ነው ብላችሁ እንድታስቡ ምን መረጃ አለ ለዚህ በሁለተኛው ጉዳይ ላይ የተወሰነ ልዩነት አለኝ በዚህ በምልአተ ጉባኤው ላይ ምልአተ ጉባኤ እርግጥ አቶ ኢየሱስወርቅ እንደሚሉት በኋላ እንደተረዳሁት በዝርዝር ምልአተ ጉባኤው ከአሁን እየተጠቀምንበት ያለው ይሄ አምስት መቶ ሲደመር አንድ የሚባለው ከዋናው መሰረታዊ አዋጅ ጋር እንደሚጣረስ ተረድቻለሁ። ሆኖም ይሄ የውክልናውን ማሰራር ብናየው ለአተገባበር አዳጋችነት የነበረው መሆኑ ከዚህ በፊት ዲሬክተሮች ቦርድ ግንዛቤ ወስዶ ነው ወደዚህኛው የዞረው። ለማንኛውም ግን እኔ ትንሽ ወደ ኋላ መሄድ ነው የምመርጠው። አዋጁ ላይ መስተካከል አለበት ብዬ ወስዳለሁ። አድማጮች የምሽቱ ስርጭታችን እዚ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በሰኞ ፕሮግራማችን እስክንገናኝ በደህና ቆዩ። so